ሀገርኛ ሪፖርት ህዝባዊ ወያኔ ሀርነት ትግራይ ወይም ህወሓት በትግራይ ህዝብ ላይ እንደሚፈጸመው ሁሉ በወራሪዎች እየተጠቃ ያለ በመሆኑ ከጨፍጫፊዎች እኩል ሊፈረጅ የሚችልበት ምክንያት ፈጽሞ የለም ሲል ድምፀ ወያኔ በሚባለው የድርጅቱ ልሳን የተላለፈው የህወሓት መግለጫ። ለዩናይትድ ስቴትስ የቪዛ ማዕቀብ ምላሽ ስለመስጠቱ ተነገረ። ከሁሉም አስቀድሞ የጆ ባይደን አስተዳደር ኤስ አር ዘጠና ሰባት በሚል አምባገነን ባላቸው ኢሳያስ አፈወርቂና ፋሽስት ባላቸው ጠቅላይ ሚኒስትር አብይ አህመድ ቡድን ላይ ተጨባጭ የሆኑ ኢኮኖሚያዊና ዲፕሎማሲያዊ የማዕቀብ እርምጃ መውሰድ በመጀመሩ ህዝባዊ ወያኔ ሀርነት ትግራይ ወይም ህወሓት አድናቆቴን እገልጻለሁ ብሏል። ይሁን እና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሌክ ቪዛ ስለመከልከል ጉዳይ በወጡት መግለጫ የህወሀት አባላትንም ይመለከታል ማለቱ ህወሀት በማንኛውም ህዝብም ላይ ሆነ ህጋዊ አካል ላይ የፈጸመው በደል የለም ብቻም ሳይሆን እሱ ራሱ እንደ ትግራይ ህዝብ ሁሉ ተጠቂና የወረራ ሰለባ መሆኑን የጆ ባይደን አስተዳደር፣ ዓለም አቀፍ ማህበረሰብ፣ የትግራይ ህዝብ ወዳጆችና ደጋፊዎች ሁሉ ሊያውቁት ይገባል ብሏል። የህዝባዊ ወያኔ ሀርነት ትግራይ ወይም ህወሀት ያወጣው መግለጫ የዩናይትድ ስቴትስ መንግስት እርምጃውን በድጋሚ እንዲፈትሽም ጥሪ ያቀረበበት ነው ተብሏል። ይህ በእንዲህ እንዳለ የዩናይትድ ስቴትስ መንግስት ከትግራዩ ቀውስ ጋር በተያዘ በአሁኖቹና በቀድሞቹ የኢትዮጵያና የኤርትራ መንግስት ባለስልጣናት፣ እንዲሁም የአማራ ክልል ኃይሎች እና የህወሀት አባላት ላይ የቪዛ ማዕቀብ መጣሉ ሰሞኑን በወጣው መግለጫ ላይ መጠቀሱ ይታወሳል። የኢትዮጵያ የውጭ ጉዳይ ሚኒስትር ደግሞ ሰሞኑን ይህንን አስመልክቶ ባወጣው ምላሽም የቪዛ ገደቦችና ተያያዥ ውሳኔዎቹ የሁለቱን ሀገራት የቆየ ወዳጅነት የሚሸረሽር መሆኑን ገልጾ ኢትዮጵያ ከአሜሪካ ጋር ያላት የሁለትዮሽ ግንኙነትን መልሳ እንድትፈትሽ ያስገድዳታል ብሏል። የውጭ ጉዳይ ሚኒስትር ባወጣው መግለጫ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንክ ሰሞኑን በሰጡት መግለጫ በትግራይ ያለው ቆስ እንዲፈጠር መሆነ እንዲወሳሰብ በማድረግ ተጠያቂ በሆኑ ግለሰቦች በአሁኖቹና በቀድሞቹ የኢትዮጵያና የኤርትራ መንግስት ባለስልጣናት ወታደራዊ የደህንነት አባላት እንዲሁም ለአማራ ክልል ኃይሎችና መደበኛና መደበኛ እና መደበኛ ላልሆኑ የህዝባዊ ወያኔ ሀርነት ትግራይ ወይም ህወሀት አባላት የቪዛ ማዕቀብ እንዲደረግ የተወሰነ መሆኑን አስታውቃለሁ ብለዋል። ዩናይትድ ስቴትስ በኢትዮጵያ ትግራይ ክልል ባለው ቀውስና ለኢትዮጵያ ሉዓላዊ ግዛትና ብሔራዊ አንድነት አደጋ በሆኑ ሌሎች ችግሮች ጥልቅ ስጋት አላት ያሉት ብሊንከን ትግራይ ውስጥ ያሉ ሰዎች በመካሄድ ላይ ባለው የሰብአዊ መብት ጥሰት ጥቃትና በደሎች እየተሰቃዩ ነው። በአስቸኳይ የሚያስፈልጉ የሰብአዊ እርዳታዎች በኢትዮጵያና በኤርትራ ወታደሮች እንዲሁም በሌሎች ታጣቂ ኃይሎች እንዲታገዱ ተደርገዋል ብሏል። ብሊንከን ከፍተኛ የዲፕሎማሲ ጥረቶች ቢያደርጉም በትግራዩ ግጭት ተሳታፊ የሆኑ ወገኖች ግን ግጭቱን ለማቆምም ሆነ ፖለቲካዊ ቀውሶን በሰላማዊ መንገድ ለመፍታት የወሰዱት ይህ ነው የሚባል ምንም ዓይነት እርምጃ የለም ብለዋል። የውጭ ጉዳይ ሚኒስትሩ ዩናይትድ ስቴትስ ግድያዎችን፣ ማፈናቀሎችን፣ ስር የሰደዱ የጾታ ጥቃቶችንና ሌሎች የሰብዓዊ መብት ጥሰቶችንና በደሎችን እጅግ አጥብቃ ታወግዛለች ብለዋል። ትግራይ ውስጥ የውሃ ምንጭ ሆስፒታሎችና የሕክምና ተቋማትን ጨምሮ በወደሙት የሰላማዊ ዜጎችና ንብረቶችም እኩል አሳዝነውናል በማለትም ተናግረዋል። የኢትዮጵያ መንግስት በሰባዊ መብት ጥሳቶችና ጥቃቶች ተሳታፊ የሆኑትን ሁሉ ተጠያቂ በማድረግ የሰላማዊ ዜጎችን ደህንነት በመጠበቅም ሆነ የሰብዊ እርዳታ ተደራሽነት እንዲኖር በማድረግ ህዝባዊ ኃላፊነቱን እንዲወጣ የጠየቁት ብሊንከን የኤርትራ መንግስት በይፋ የገባውን ቃል ጠብቆ ወታደሮቹን ዓለም ወደሚያውቀው የኤርትራ ግዛት ክልል እንዲመልሳቸው እንጠይቃለን በማለት ጥሪያቸውን አቅርበዋል። በክልሉ የሚካሄደው ግጭትና ጠባጫሪነት በአስቸኳይ ካልቆመ የሚያስፈልገውን አጣዳፊ የሰብአዊ እርዳታ በስፋት ማደረስ ስለማይቻል አሁን የሚታየው የምግብ እጥረት ወደ ረሃብ አደጋ ሊያመራ ይችላል በማለትም በአካባቢው ተደቅኗል ስላሉ አደጋ ስጋታቸውን ገልጸዋል። በትግራይ ለተፈጠረው ቀውስ በመፍትሄነት የቀረቡት አማራጮችን ሁሉ ያልተቀበሉት ወገኖች ከዩናይትድ ስቴትስም ሆነ ከዓለም አቀፉ ማህበረሰብ ሌሎች ተጨማሪ እርምጃዎችም ሊወሰዱባቸው እንደሚችሉ ማወቅ ይኖርባቸዋል ብሏል። ለሌሎች መንግስታትም ይህንን እርምጃ እንዲደግፉ የአሜሪካ መንግስት ጥሪውን ያቀርባል ብሏል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የቪዛ ማዕቀብ በኢትዮጵያ ትግራይ ውስጥ ባለው ሕዝብ ላይ በተፈጸሙ ያልተገባ ጥቃት የተሳተፉ ወይም በደል የፈጸሙ በክልሉ የሰብዊ እርዳታ ለሚያስፈልጋቸው ወገኖች እንዳይደርስ ያደናቀፉትን ሁሉ የሚመለከት መሆኑን ገልጸው እቀባው በዚህ ድርጊት የተሳተፈውን ሰው የቅርብ ቤተሰቦችንም ሊጨምር ይችላል በማለት አስረድቷል። ከባለስልጣኑና ግለሰቦቹ በተጨማሪ በሀገሪቱ ላይ ስለሚጣሉም ተጨማሪ ማዕቀብ ብሊንከን ሲገልጹ ከዚህ በተጨማሪ ለኢትዮጵያ በሚሰጡ የኢኮኖሚ ና የደህንነት ነክ እርዳታዎች ላይ መጠነ ሰፊ የሆኑ ገደቦች ይጣልን ሲሆን በመከላከያው ዘርፍ ያለንን የንግድ ቁጥጥርና ፖሊሲያችንንም ከዚሁ ጋር እንዲስማማ እናደርጋለን ብሏል ሚኒስትሩ አያይዘውም የምንሰጠውን የሰብአዊ እርዳታ የምንቀጥል ሲሆን በተወሰነ ደረጃም እንደ ጤና የምግብ ዋስትና ለሴቶችና ልጃገረዶች እገዛ ለሰብአዊ መብትና ዴሞክራሲ ለመልካም አስተዳደርና ግጭትን ቅነሳ በመሳሰሉት ዘርፎ እንሰጠውን እርዳታ ግን እንቀጥልበታለን ብለዋል የኢትዮጵያ ውጭ ጉዳይ ሚኒስትር ደግሞ ባወጣው መግለጫ ላይ የቪዛ ገደቦችና ተያያዥ ውሳኔዎች የሁለቱን ሀገራት የቆየ ወዳጅነት የሚጎዳ መሆኑን ገልጾ የኢትዮጵያ ከአሜሪካ ጋር ያላትን የሁለትዮሽ ግንኙነት መልሳ እንድትፈትሽ ያስገድዳቷል ብሏል። ይህ ውሳኔ የመጣው የኢትዮጵያ መንግስት ከዩናይትድ ስቴትስ መንግስት ጋር ሁለቱን ሀገራት በሚያሳስቧቸው የጋራ ችግሮች ላይ ገንቢ የሆነ ውይይት በማድረግ ላይ በሚገኙበት ጊዜ ላይ ነው ያለው መግለጫው ጠቅላይ ሚኒስትሩን ጨምሮ ከፍተኛ መንግስት ባለስልጣናት በቅርቡ የአፍሪካ ቀንድ የአሜሪካ ልዩ መልእክተኛ ተደርገው ከተመረጡት ጄፍሪ ፊልማንት ጋር በወቅታዊ ጉዳይ ላይ ምክክር ማካሄዳቸውንም፣ ይህንንም መሰረት ያደረገ እንቅስቃሴ እያከናወነ መሆኑን ገልጿል። ኢትዮጵያ አዲስ ፖለቲካዊ ለውጥ ያመጣል ተብሎ የሚጠበቀውን ብሔራዊ ምርጫ ለማካሄድ እየተዘጋጀች የምትገኝበት በዚህ ወቅትም ይህ ውሳኔ መውጣቱ የሚያስተላለፈው መጥፎ መልእክት እንዳለም የውጭ ጉዳይ ሚኒስትር መግለጫ አስታውቋል። አያይዞም ኢትዮጵያ በዚህ የምርጫ ወቅት ከአሜሪካን የምትጠብቀው ድጋፍና መረዳትን እንጂ ምርጫው ላይ አሉታዊ ተጽዕኖ የሚያሳርፈውን እንዲህ ያለውን ውሳኔ አልነበረም ብሏል። በፈቃዱ አባይ ለኤስቢኤስ ሬዲዮ ከአዲስ አበባ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።